ጤና ይስጥልኝ ክብራትና ክብሯን የኤስቤስ አድማጮች ዛሬ ሁለት ወጣት የፊልም ባለሙያዎችን እንግዳ አድርጌ ቀርብ ያለሁኝ እንግዶቹ በቅርቡ በዲኤስቲቪ የመልቾች ታለንት ፋክቶሪ የስኮላርሺፕ እድል አግኝተው ለአንድ አመት ያክል በኬንያ ናይሮቢ ቆይታ አድርገዋል እነዚህ ወጣቶች ከኢትዮጵያ ሲሄዱ አራት ናቸው ሁለት ወንድ ሁለት ሴት ዛሬ ሁለቱ ወንዶች በተለየ ሁኔታ ከኤስቤስ አውስትራሊያ ጋር ቆይታ የሚያደርጉ ይሆናል አንደኛው ሀብታሙ መኮንን ነው ሁለተኛው ሄኖክ ይባላል ሁለቱንም አብሬ ቆይታ አደርጋለሁኝ። በነበራቸው የፊልም ትምህርት ምን እውቀት አገኙ? ከዛ በመቀጠል ደግሞ በዛው በነበራቸው ቆይታ የተለያዩ ዓለም አቀፍ የፊልም ፌስቲቫሎችን የመሳተፍ እድልም ነበራቸው። እግረ መንገዱን በግላቸው ያስመዘገቧቸው ለዛሬ እንደ መነጋገሪያ እንዲሆን ያስመረጣቸው ጉዳይ አለ። እሱን አብረን እየሰማን ቆይታ እናደርጋለን። አብራችሁን ቆዩ። ሀብታሙና ሄኖክ፣ እጅግ አድርጌ አመሰግናለሁ። በቅድሚያ እንኳን ለምረቃ በቃችሁ። እናመሰግናለን ከማል ጀምሬ የመጀመሪያ ጥያቄ ነው ወይስ ከሁለታችሁ ጀምር? ያው ከታላቅ ጀምር ብሏል። ታላቅ ሲባል እንዲሁ ሁለታችሁም ተመሳሳይ እድሜ ላይ ነው ያላችሁ በአካል ለሚያያችሁ። ይሁንና እንግዲህ ሀብታሙን ላስቀድም። እንኳን ደስ ያለህ ሀብታሙ፣ ስለምርቃቱ አይደለም፣ በቅርቡ የኤሚ አዋርድ አለም አቀፍ የፊልም ሽልማት ላይ በአጭር ፊልምህ ወጣት የፊልም ባለሙያ ሆነህ ተመርጠሃል። እዛ ሽልማት ላይ ስላገኘኸው ነገርና ስለነበረው ሂደት እስኪ ከዚህ እንጀምር። አመሰግናለሁኝ የኤሚ ሽልማት ያሸነፍኩት በአጭር ፊልም ተወዳድሬኝ ነው። መረጃውን ያገኘሁት ደስቲቪ በሰጠኝ የስኮላርሺፕ መልቼስ ታለም ፋክቶሪ እዛ ውስጡ ነው ስለ ውድድሩ የሰማሁት። ከዛም ጓደኞቼን አሰባስቤ ነው የተሳተፍኩት ፊልሙን የሰራሁት። ከዛም ፊልሙን አስገብቼ ተወዳድሬ ነበረ። አለም አቀፍ ውድድር ነው። በጣም ብዙ ተወዳዳሪዎች ነበሩ። ከነዛ ውስጥ እንግዲህ አሸናፊ ሆኛለሁ። በጣም ደስተኛ ነው። በዛም ባልሳሳት በአለም አቀፍ ደረጃ ከአምስት ሺ በላይ አጫጭር ፊልሞች ቀርበው ሁለት ሶስት አራት ዙሮችን እየተመረጥክ ነው ያሸነፍከው። ይሄ ሽልማት ደግሞ ለኢትዮ ኢትዮጵያም ለምስራቅ አፍሪካም የመጀመሪያው ወጣት የአጭር ፊልም የዓለም አቀፉ የኤሚ አዋርድ አሸናፊ እንድትሆን አድርገዋል። ና ይህ ስሜት ምን ይመስላል? እንግዲህ ሁለት ነው ስሜቱ ብዬ አስባለሁ። አንደኛ በታሪክ ላይ የመጀመሪያው ወጣት መሆን፣ ሁለተኛው ደግሞ ራሱ ኤሚ አዋርድ ላይ መሸለም ቀላል ነገር አይደለም። ና ስሜቱ ምን ይመስላል? ስሜቱ እንዴት ነው? እንግዳ ነው። በጣም ነው ደስ የሚለው፣ ምክንያቱም ኤሚ ትልቅ ሽልማት ነው። ትልልቆቹ የፊልም ባለሙያዎች እንኳን የሚመኙት ሽልማት ነው። ኤሚ ና ኦስካር ነው እንግዲህ ትልቁ በእኛ ቢዝነስ ውስጥ በፊልም ና በቴሌቪዥን ቢዝነስ ውስጥ ትልቁ ሽልማት ና ሁሉም ሰው የሚመኘው ሽልማት ነው። ሁሉም ሰው የሚመኘው ስኬት ነው። እሱን ማሸነፍ በተለይ ደግሞ ጀማሪ የፊልም ባለሙያ ሆነክ ራስን በዛ መንገድ ማስተዋወቅ፣ የኤሚ አሸናፊ ተብለ ወደ ሙያው መግባት ትልቅ ስኬት ነው ብዬ አምናለሁ። ለዛ በጣም ደስተኛ ነኝ። ምክንያቱም አላማ የነበረው ወደ ኬንያ ስሄድ ፊልምን መማር በፊልም እውቀቴን ና ክሎቴን ማዳበር፣ ከዛ በኋላ ኢትዮጵያ መጥቶ ደግሞ የኢትዮጵያን ስቶሪ መናገር ነው። ገና ተማሪ ሁኜ ቀስ በቀስ አሳካዋለሁ ብዬ ያሰብኩትን ነገር ከላይ ነው የጀመርኩት፣ ከቶፕ ነው የጀመርኩት ና እሱ ለእኔ በጣም ትልቅ ስኬት ነው። ሁለተኛ ደግሞ እንዳልከው የመጀመሪያው የምስራቅ አፍሪካዊ ና ኢትዮጵያዊ ነኝ ይህንን ነገር በማሸነፍ ከዚህ በፊት ያሸነፈው ሁለት አፍሪካውያን ናቸው በዚህ ውድድር፣ አንድ ከደቡብ አፍሪካ፣ አንድ ደግሞ ከዌስት አፍሪካ ዊችዝ ናይጄሪያ። ሁለቱም በፊልም ዓለም ውስጥ በጣም የከበረ ስም ያላቸው ነው። በጣም እነሱ ፊልም ቢዝነሳቸው ማርኬታቸው ያደገ በየዓመቱ ብዙ ፊልሞችን ለተመልካች የሚያደርሱ በተለይ ደግሞ ኖሊውድ እንደሚታወቀው በዓለማችን ሁለተኛው ነው በቁጥር ብዙ ፊልሞችን በዓመት ፕሮዲስ በማድረግ ደቡብ አፍሪካም ደግሞ ትልቁ የፊልም ሀ ነው አፍሪካ ውስጥ። እና ሁለቱም ያሸነፉት ከዛ ነው። ምስራቅ አፍሪካ እና እንደ ኢትዮጵያ ደግሞ የመጀመሪያ ሆነኝ። እሱ ደግሞ አይ ቲንክ ወደፊት ለሚመጡ ፊልም ሜከሮች ወጣቶች እንደ እኔ ደግሞ ነጋቸውን ፊልም ውስጥ ለማየት የኢትዮጵያን ታሪክ ለመናገር ለሚያስቡ ወጣቶች ብርታት ይሆናል፣ ኢንስፓይሬሽን ይሆናል ብዬ ስለማስብ በዚህ በሁለቱ መንገድ በጣም ደስተኛ ነኝ። እንግዲህ የተወዳደርክበት ፊልም ዘውጉ በአጋጣሚ በዚህ ዓመት የተመረጠው ለሰላም ዘብንቁም የሚል መርህ የያዘ ነበረ እና አንተ ደግሞ የመረጥከው ርዕሰ ጉዳይ ቀጥታ ከኢትዮጵያ ወቅቻዊ ሁኔታ ጋር የሚገናኝ ነው። እስኪ ይህን ለአድማጮች አብራራላቸው። ኤሚስ በየአመቱ በሚያወጣው ውድድር ላይ ጭብጥ እነሱ ናቸው የሚመርጡልህ። የዚህ አመት ደግሞ እንዳልከው ስታንዳፕ ፎር ፒስ ወይ ደግሞ ለሰላም ንቁ የሚባል ቲም ነው የተመረጠው። ስለዚህ እኔም እሱን ሳስብ ሀገራችን ያለችበትን ሁኔታ የሚያሳይ እንዲሆን ፈለግኩኝ። ያተኮርኩትም ሕጻናትና ትምህርት ቤት ላይ ነው። ምክንያቱም ምን ብያምናለው ኢትዮጵያ የእኛ ብቻ አይደለችም። ኢትዮጵያ የልጆቻችንም ነች፣ ወደፊት የሚመጣውም ትውልድ ነች እና ግን በግጭቶች ትምህርት ቤቶቻቸው የምናፈርስ ከሆነ ኢንፍራስትራክቸራቸው የምናፈርስ ከሆነ ወደፊታችን ነው እያፈረስን ያለ ነው በፊታችንን ካፈረስን ደግሞ ሀገራችንን የማስቀጥሉ ሁኔታ አደጋ ውስጥ የሚገባ ብያምናለ። ለዛም ያተኮርኩት አንድ ትምህርት ቤት ውስጥ አስተማሪ ገብታ ስታስተምር፣ ነገር ግን ክላስ ሩሙ ባዶ ሆኖ ነው የሚያሳየው። እና የተጎዱ ህጻናትን በፒክቸር ሪፕሬዘንት የማድረግ ምርጫ ነው የመረጥኩት። እሱ ደግሞ ተመልካቹንም ዳኞቹንም ፊልሙን ያየው ሰው ሁሉ ኢንቲሜት እንዲሆን፣ ኤምፓቲ እንዲኖረው፣ ረራሀይ እንዲኖረው እንዲጋባበት ስሜቱ ሆኗል ማለት ነው። ለዛም ነው የመረጥኩት። ጭር ፊልም በመሆኑ የኤሜ አዋርድ ትልቁ መስፈርት ከአንድ ደቂቃ ማስበለጥም ከአንድ ለማሳነስ ይከለክላል። በዚያ ውስጥ አንተ የተጠቀምከውና እኔም እንዳየሁት እንግዲህ ብዙ ኢትዮጵያውያንም ለአንተ ድምጽ እንደሰጡ አውቃለሁና ልብ የሚነካ ነገር አለ። ማሳረጊያውም አጀማመሩም ቢሆን ልብ የሚነካ ነገር አለው። ከዚያ በኋላ የነበረው ግብረ መልስ ምን ይመስላል? ግብረ መልሱ ሁለት አይነት ነው። አንደኛው ህዝቡ ወዶት መርጦታል። እንዳልከው ቅድም ብዙ ደረጃዎች አሉት ይህንን ነገር ለማሸነፍ። ቴክኒካል መጀመሪያ ሁለት ይገመገማል። ከዚ የህዝብ ምርጫ አለ። ከዛ ጁሪዎች ናቸው ፋይናሌ አሸናፊን የሚገልጹት። ና የህዝብ ምርጫው ላይ ሰው እንዲመርጠኝ ስጋበዝ ያየው ሰው ሁሉ ሸር እያደረገ ነበረ። በጣም ብዙ ሰው እንዲሳተፍ የሆነው አንድም ያየው ሰው ስለወደደው፣ ያየው ሰው ስለተጋባው ስሜቱ ሸር እያደረገ ነው እንዲመረጥ የሆነው ማለት ነው። ስልሳ ሰከንድ በጣም ትንሽ ደቂቃ ነው ለፊልም ሜከር፣ በተለይ ደግሞ እንደዚህ አይነት ሂዩጅ ስቶሪ ለመናገር ስልሳ ሰከንድ በጣም በጣም በጣም ትንሽ ነው። ግን በተቻለ መጠን ጅማሬ፣ መሀልና ፍጻሜ እንዲኖረው አድርግ ያለው ሰው ገብቶት እንዲጨርሰው አድርግ ያለው ፊልሙን። አንድ ካራክተር ብቻ ነው የተጠቀምኩት ወይም አንድ አክተር ብቻ ነው የተጠቀምኩት እሱም ሰው እዚህ ምዛም እንዳይዋጅቅ መከተል እንዳለበት ካራክተሩን እንዳይቸገር ሆኗል። በዛም ገር ነው የተሰራው። ከዛ ውጭ እንዳልከው ስልሳ ሰከንዱንም መጠበቅ ሙዚቃውን መምረጥ፣ ምክንያቱም ሙዱንና ቶኑን በደንብ የሚገልጽልኝ ሙዚቃ ስለነበረ ሱሱም መምረጥ ነው እንትን የነበረው። የሰው ግብረ መልስ ግን ከጠበቅኩት በላይ ነው። በጣም በጣም በጣም ነው ሰው የተግባባ ወይ ደግሞ ፊልሙን በደንብ አንደርስታንድ ያደረገልኝ የተፈለግኩትን መልክት የተረዳልኝ ማለት ነው። እርግጥ ነው ጦርነት ሁል ጊዜም ቢሆን ወይም ደግሞ ግጭት ሁል ጊዜም ቢሆን ነፍስ ማጥፋቱ፣ ንብረት ማውደሙ፣ ሁሉን ነገር መጉዳቱ የተጠበቀ ነው። የሰራህበት መንገድ ደግሞ በቀላል የሚገባ ቴክኒካሊ በጣም ከፍተኛ አቅም የሚጠይቅ ተለቅ አድርጎ ማሰብ የሚጠይቅ እና አንተም ይህንን ስትመርጠው በትክክል ለማለት የፈለግከውን ነገር ብሏል ብዬ አምናለሁኝ። በድጋሚ ስላሸነፍክ እንኳን ደስ ያለህ። ለኢትዮጵያ ትልቅ እድል ነው ያመጣኸው ለወጣቶቻችን ጥሩ መነሳሻ የሚሆን አሸናፊነትን አሳይታል እና በድጋሚ እንኳን ደስ ያለህ። አመሰግናለሁ። በጣም እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።